በዓለም የታወቁት አሜሪካዊ ቱጃር ቢል ጌትስ ከባለቤታቸው ሜሊንዳ ጌትስ ጋር በስማቸው የሚጠራ በጎ አድራጎት ከመሠረቱ ከ16 ዓመታት በላይ አስቆጠረዋል። በዚያው ዓመት በደቡብ አፍሪካ በዱርባን ከተማ በኤች አይቪ ኤድስ ዙሪያ በተደረገው ጉባኤ ተገኝተው ወዲያውኑ በሚደረገው የሕክምና እና በተያያዘ የምርምር ዘርፍ እርዳታ ማድረግ ጀመሩ። በመቀጠልም ዘርፈ ብዙ በሆኑ የበጎ አድራጎት እንቅስቃሴዎችን መደገፍ ቀጠሉ። በዚሁ አኳያም ነው ወደ ኢትዮጵያ እያተኮሩ ያሉት። ለሀገሪቱ እድገት በዋነኛነት እንደ ስልት ያስቀመጡት በግብርናው ዘርፍ ምርትን በጥራትና በመጠን በማሳደግ ለችግሮች ስር ነቀል መፍትሄ ነው በማለት በበለጠ ለእርዳታው ያተኮሩበት እንቅስቃሴ ነው ቢል ጌትስ የታወቁበት የስራ እንቅስቃሴ በመረብ የመረጃ ብቸኛ መብቱ የተጠበቀ አሰራጭ በማይክሮሶፍት ስም የሚጠራው ባለቤት በመሆናቸው ነው። ከዚህም ነጥብ ጋር በተያያዘ ሀገሪቱ ፊልተር በማድረግና በመቆጣጠር በመረብ ግንኙነት በስርዓቱ መጠቀም አልተቻለም ለሚለው ጥያቄ ቢልጌትስ ከመድረክ መልስ የሰጡት አንድ ሀገር ከስርዓት ውጭ የሆኑ አስጠያፍ ምስሎችን እንደ ፖርኖግራፊ የመሳሰሉትን ማሰራጨት መከልከል እና አለመከልከል የራሱ የሀገሩ ውሳኔ ነው። ለምሳሌ ቻይናን ብንወስድ በኢኮኖሚው ዘርፍ በፍጥነት እድገት እያስመዘገበች ያለች ሀገር የመረብ ግንኙነቷን እየተጠቀመችበት ትገኛለች። ህብረተሰቡ በዚህ በመጠቀም መዋለ ንዋዩን በስራ እያዋለ ነው። ህብረተሰቡ ይህንን ተመለከተ ወይም አልተመለከተም ሳይሆን ሀገሪቱ የምትመራበት ስርዓት የቀረጸች በመሆኑ ይበጃል ባላቸው መስመር የምትገለገል ናት። ስለዚህ በመረብ መጠቀም እድገቷን አልገታውም። በተለያዩ አካባቢዎች ኢትዮጵያ በድርቅ በተጠቃችበት ወቅት የበጎ አድራጎት ድርጅቱ ምን አስተዋጽኦ አደረገ? በዚህ አኳያ በዘላቂነት እንደ መፍትሄ ያስቀመጠው ብልሃት ይኖር ይሆን? ተብለው ለተጠየቁት ድርቁን በሚመለከት እንደማስታውሰው የሦስት ሚሊዮን ዶላር እርዳታ አድርገናል ድርቁ አስከፊ ነበረ ከአሥር ዓመታት በፊት ከነበረ ሁኔታ ጋር በንጽጽር የባሰ አስከፊ ሁኔታ ይከሰት ነበር የመዋለ ነዋይ ፍሰት በሀገሪቱ ባይኖር ኖሮ የምግብ አቅርቦቱ ባልተቻለም ነበረ ብዙዎች እንደገመቱት በሀገር ውስጥ የታየው የራሷ እንቅስቃሴ በከፊልም ቢሆን መታደግ ችላለች። የድርቁ ሁኔታ ያሳዝናል። ሆኖም ግን በግብርናው መስክ ምርትን ማሳደግ ባይቻል ኖሮ ችግሮችን ለመቋቋም በሚያደርጉት ጥረት የበለጠ አለሁ ባይነት በኖረም ነበር። ለምሳሌ በአረንጓዴ የግብርና ዘዴ በመሳሰሉት የበለጠ ድጋፍ ቢኖር ፈታኝ የሆኑ ችግሮችን መቋቋም ስለሚያስችል ነው። ጌታቸው ተላ ሀይል ጊዮርጊ ጊዮርጊስ ለዶይቸ ቬለ ራዲዮ ከአዲስ አበባ